ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው ፕሮግራም አሁን ጀመረ። ጤና ይስጥልን እንደምናመሻችው የተከበራችሁ አድማጮች የሐሙስ መጋቢት 11 2006 ዓ ም ፕሮግራማችንን ከዋሽንግተን ዲሲ ይዘንላችሁ ቀርበናል ዛሬ የምናስተናግዳችሁን የቆንጂታዬና እኔም ሰሎሞን አባትንን በደቡብ ሱዳን በአገር ክህደትና መንግስት በመገልበጥ ሙከራ የተከሰሱ የአራት የቀድሞ የፖለቲካ መሪዎች ፍርድ ቤት ቀርበዋል። በአብይ ርዕስ ይቀርባል። እንዲሁም ባራክ ኦባማ በሩሲያ ላይ አዲስ ማዕቀብ መጣላቸውን አስታወቁ። ማዕከላዊ አፍሪካ ሪፐብሊክ ውስጥ ሰውን ሰው በላው ሲሉ አንድ የተባበሩ መንግስታት ድርጅት ባለሥልጣን አስታወቁ። የማሌዥያ አየር መንገድ ንብረት የሆነው አውሮፕላን ደብዛ ሳይገኝ አይቀርም ተብሏል። በዳርፉር ያገረሸውን ግጭትና የሻከረውን የደቡብ አፍሪካና የሩዋንዳ ግንኙነት የተመለከቱ ዘገባዎች በመጽሔት ክፍለ ጊዜ ያካተናል። በሁለተኛው አጋማሽ ህይወት በቀበሌና ሳይንስና ህይወት ተሰናድተዋል። አሁን የሰዓቱን የዓለም ዜና እናሰማችሁ። የዩክሬን ግዛት አካል ሆና የቆየችውን ክሬሚያን ሩሲያ የግዛቷ አካል የሚያደርግ እርምጃ በመውሰዷ ምክንያት የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ በሩሲያ ላይ አዳዲስ ማዕቀቦችን መጣላቸውን ማምሻውን አስታውቀዋል። ውሳኔያቸውን በዋይት ሀውስ ቤተ መንግስት ቅጽር ግቢ ውስጥ በሰጡት ጋዜጣዊ መግለጫ ይፋ ያደረጉት የአሜሪካው ፕሬዚደንት የጥቁር ባህሯን ልሳነ ምድር ሩሲያ በኃይል እንድትይዝ በወሰደችው እርምጃ ውስጥ ተሳትፈዋል የሚባሉ ተጨማሪ ግለሰቦችን በማዕቀቡ ውስጥ ማካተታቸውን ተናግረዋል። ሞስኮ በዩክሬን ላይ ወስደዋለች ላለችው እርምጃ ዩናይትድ ስቴትስ በሀያ አንድ ግለሰቦች ላይ የጉዞ እገዳና በገንዘብ ነክ እንቅስቃሴዎቻቸው ላይም ቀደም ሲል ማዕቀብ ጥላ ነበር። ከተናጠል ግለሰቦች በተጨማሪ እንደ ሀገርም የሩሲያን ምጣኔ ሀብት በሚነኩ ተጨማሪ ማዕቀቦች ላይ እያሰቡ መሆናቸውን ሚስተር ኦባማ አመልክተዋል። በእጅጉ አስግቶኛል ላሉት የሩሲያ እርምጃ የጋራ ምላሽ ለመስጠትም ከአውሮፓ አጋሮቻቸው ጋር እየመከሩ መሆኑን ፕሬዚደንት ባራክ ኦባማ ገልጸዋል። በሌላ በኩል ደግሞ የሩሲያ ፓርላማ ወይም ዱማው የሕግ መምሪያ የዩክሬን ግዛት ሆና የቆየችውን የክሪሚያን ክልል የሩሲያ አካልነት በከፍተኛ ድምፅ አጽድቋል። የሩሲያው የተወካዮች ምክር ቤት በወሰደው በዛሬው አቋምና ውሳኔ ላይ የፌዴሬሽን ምክር ቤቱ ነገ አርብ እንደሚነጋገርና ውሳኔ እንደሚያሳልፍ ተገልጿል። የሩሲያ ፕሬዚደንት ቭላዲሚር ፑቲን የክሬሚያ ልሳነ ምድር ሁሌም የማይነጠል የሩሲያ አካል ነው ሲሉ ከትናንት በስቲያ ማክሰኞ ንግግር ካደረጉ በኋላ ከክልሉ ባለስልጣናት ጋር ሆነው የቅልቅል ውል ፈርመዋል። የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን ዛሬ ሞስኮ ውስጥ ከፕሬዚደንት ፑቲንና ከውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ጋር ተገናኝተው የተወያዩ ሲሆን ነገ ደግሞ ወደ ዩክሬን ዋና ከተማ ኪየቭ ሄደው ከተጠባባቂው ፕሬዝደንት አሌክሳንደር ተርቺኔቭና ተጠባባቂ ጠቅላይ ሚኒስትሩ አርሴኒ ያጼንዩክ ጋር እንደሚመካከሩ ተገልጿል። በኪየቭና በሞስኮ መካከል ሀቀኛና ገንቢ ንግግሮች እንዲደረጉም ሚስተር ባን አሳስበዋል። ባለፈው እሁድ ክሪሚያ ውስጥ በተካሄደ ውሳኔ ህዝብ ሰው ለመገንጠልና ከሩሲያ ጋር ድምጽ ለመቀላቀል ድምጽ መስጠቱ ይታወቃል። የውሳኔ ህዝቡን አካሄድና አያያዝ ህገወጥና አግባብነትን ያልተከተለ ነው በሚል ዩናይትድ ስቴትስና የአውሮፓ ህብረት እንዲሁም ሌሎችም የዓለም አቀፉ ማህበረሰብ አባላት የሆኑ አካላት እያወገዙት ናቸው። ማዕከላዊ አፍሪቃ ሪፐብሊክ ውስጥ የተስፋፋው ሃይማኖትና ጎራ የለየ ብጥብጥ አስፈሪ ወደሆነ ደረጃ እየደረሰና የሰውን ስጋ ሰው መብላትን ጨምሮ የጭካኔ አድራጎቶችን እያስከተለ መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብቶች መርሃ ግብር ኃላፊዋ ናቪ ፒሌ አስታወቁ። ሚስፒሌ ይህንን መግለጫ ዛሬ ዋና ከተማይቱ ባንጊ ላይ የሰጡት ወደ ማዕከላዊ አፍሪካ ሪፐብሊክ ያደረጉትን የሶስት ቀናት ጉብኝት ሲያጠናቅቁ ነው። ማዕከላዊ አፍሪካ ሪፐብሊክ ሰዎች የሚገደሉባት ብቻ ሳትሆን እንዲሰቃዩ የሚደረግባት፣ አካሎቻቸው የሚቆራርጡባት፣ የሚከታተፉባትና የሚቃጠሉባት ሀገር ሆናለች ብለዋል። ገዳዮቹ የሰለባዎቻቸውን ስጋ የበሉባቸውን ቢያንስ አራት አጋጣሚዎችን የተባበሩት መንግስታት ድርጅት መርማሪዎች መመዝገባቸውንም ሚስ ፒል አመልክተዋል። አድማጮች የዜና የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከአየር ላይ የጠፋው የማሌዥያው አየር መንገድ ንብረት የሆነው ቦይንግ 777 አውሮፕላን ስብርባሪ ሊሆኑ ይችላሉ የተባሉ አካላትን ሳታገኝ እንዳልቀረች አውስትሬሊያ አስታወቀች። የሀገሪቱ ጠቅላይ ሚኒስትር ቶኒ አበት ዛሬ ለፓርላማቸው ሲናገሩ ከሳተላይት በተገኙ ምስሎች ላይ ሁለት ስባሪ አካላት መታየታቸውን አመልክተዋል። መረጃው አዲስና ታማኝም ነው ብለዋል ጠቅላይ ሚኒስትሩ። የአውስትራሊያ የባህር ላይ ደህንነት ባለስልጣን ከፍለጋው ጋር የተያያዙ ሳይሆኑ የማይቀሩ ስዕሎች ጋር ግንኙነት ያላቸው መረጃዎችን አግኝተዋል። የሳተላይት ምስሎቹን ትንተና ተከትሎም ሁለት የፍለጋው አካል የሆኑ አካላትን አጥርቶ አሳይቷል። አካላቱ ታይተዋል ወደተባለበት ስፍራ አንድ የቅኝት አውሮፕላን እና ሌሎች ሶስት ጀቶች መላካቸውንም ጠቅላይ ሚኒስትሩ ገልጸዋል። ይሁን እንጂ አካላቱን ማግኘት እጅግ አስቸጋሪ ሊሆን ስለሚችል ሰው ከቅድሚያ ግምቶች እንዲታቀብ አሳስበዋል። አገኘን የሚሉትን አስመልክቶ የአውስትሬሊያ ባለስልጣናት ካምቤራ ላይ መግለጫ ይሰጣሉ ተብሎ ሲጠበቅ አምሽቷል። ወታደሮች ማሊ ውስጥ ባለፉት ጥቂት ሳምንታት ቢያንስ አርባ እስላማዊ አክራሪዎችን ወይም ጂሃዲስቶችን ገደሉ ስትል ፈረንሳይ አስታወቀች። የታጣቂዎቹ ቡድኖች አንዳንድ ከፍተኛ አዛዦችን በተካሄዱት ዘመቻዎች ከተገደሉት መካከል እንደሚገኙ የፈረንሳይ መከላከያ ሚኒስትር ዣን ኢቭ ሎድራያን ዛሬ ሀገራቸው ውስጥ ለሚሰራጨው ቢኤፍኤም ቲቪ አስታውቀዋል። ወታደሮቹ ባለፈው አርብ ሰሜናዊ ማሊ ውስጥ ኦማር ኦልድ ሐማሃ የሚባል የአማጽያኑ ከፍተኛ አዛዥ ገድለዋል ሲሉ የማሊ ባ ባለስልጣናት ተናግረው ነበር። ኦማር ኡልድ ሐማሃ አልቃይዳ በእስላማዊ ማግሬብ ከሚባለው ሰሜን አፍሪካ ውስጥ ከሚንቀሳቀሰው መረብና እዚያው ከሚገኘው አንድነትና ጂሃድ በእስላማዊ ማግሬብ ከሚባል ሌላ ድርጅት ጋር ግንኙነት እንዳለው ተዘግበዋል። የማሊ ባለስልጣናት አክለውም ሐማሃ የተገደለው የፈረንሳይ ጦር በተራራማ አካባቢዎች ባደረሰው ድብደባ መሆኑን አመልክተዋል። ሊቢያ በሽብር ፈጠራ ላይ ከፍቸዋለሁ ለምትለው ጦርነት ዓለም አቀፉ ማህበረሰብ እገዛ እንዲሰጣት ጠየቀች። ትናንት በዌብሳይት ላይ በወጣ መግለጫ የሊቢያ ጊዜያዊ መንግስት ከሊቢያ ከተሞች ውስጥ ሽብር ፈጠራን ነቅሎ ለመጣል እንዲችል በተለይ የተባበሩት መንግስታት ድርጅት ድጋፍ እንደሚያስፈልገው አስታውቋል። የሽብር ቡድኖች ቤንጋዚ፣ ሲርቲና ሌሎችም አካባቢዎች ላይ እየተንቀሳቀሱ ነው የሚለው የሊቢያው ጊዜያዊ መንግስት የጦር ኃይሎቹ የወደብ ከተሞቹን በአስቸኳይ መልሰው እንዲቆጣጠሩ ትዕዛዝ አውጥቷል። የከትናንት በስቲያው ሰኞ ቤንጋዚ ውስጥ መኪና ላይ የተጠመደ ፈ እንጂ ባደረሰው ጉዳት የሰባት ሰው ሕይወት መጥፋቱ ተዘግቧል። የዩናይትድ ስቴትስ ማዕከላዊ ባንክ የመንግስት ወርሃዊ የቦንድ ግዢዎችን መጠን በተጨማሪ 10 ቢሊዮን ዶላር ለመቀነስ፣ የወለድ መጠኑም የሥራ ቅጥር ገበያው ወደ መደበኛው ደረጃ ቀረብ እስኪል ድረስ በዚሁ አሁን ከምንጊዜውም ዝቅተኛ ገደማ ባለበት ሁኔታ ለማቆየት እየተንቀሳቀሰ ነው ይህንን ትናንት የመጀመሪያቸው የሆነውን ጋዜጣዊ ጉባኤ ያደረጉት አዲሷ የፌዴራል ግምጃ ቤት ሹም ጀኔት የለን ናቸው የተናገሩት። ሚል አርሴጋ ያጠናቀረችውን ዘገባ ቁንጅታ የፌዴራል ግምጃ ቤቱ አዲስ ሹም ተመድቦለታል። ይሁን እንጂ በገንዘብ ፖሊሲዎቹ ረገድ በአዲሷ ተሿሚ በጃነት የሌንና በተሰናበቱት በቤን በርናንኪ መካከል ይህ ነው የሚባል ልዩነት የለም። የቀድሞዋ የብሔራዊ ባንኩ ምክትል ሊቀመንበር አዳዲስ ኃላፊነቶች የተረከቡ ቢሆንም አስገራሚ እርምጃዎች ግን እንዳትጠብቁ ነው ያሉት። የስራው ጠባይ በአብዛኛው ከወትሮው ተመሳሳይ ነው። በፌዴራል ግምጃ ቤቱ አሰራር ረገድ የሚወሰድ ምንም አይነት ስር ነቀል ለውጥ አይታየኝም። እስካሁንም የለም። ይህም የወለድ መጠኑን የመጨረሻ ዝቅተኛ ደረጃ ገደማ ባለበት እንዲቆይ ያደረጉትን የባንኩን ማስተካከያ ፖሊሲዎች የማብቃቱን እርምጃ ይጨምራል። በዚህም መሰረት የመንግስቱ ወርሃዊ የቦንድ ግዢ መጠን በሚቀጥለው ወር በተጨማሪ 10 ቢሊዮን ዶላር ቀንሶ በወር 55 ቢሊዮን ዶላር ይሆናል ማለት ነው። አንድ ለውጥ ቢኖር ኮሚቴው የወለድ መጠኑን ለማሳደግ ለሚደረግ ውሳኔ የስድስት ነጥብ ከመቶ ስራ አጥነት ደረጃ ሲያውን መነሻ ማድረጉን መተው ነው። የስራ እድልና የዋጋ ግሽበት መጠን እርምጃውን ለመውሰድ የተቆጠረው ደረጃ ላይ ቢደርሱ እንኳን የኢኮኖሚ ሁኔታ የወለድ መጠኑን ለተወሰነ ጊዜ ዝቅ እንዳለ ማቆየቱን አስፈላጊ ሊያደርገው ይችላል። የወለድ መጠኑን ማሳደግ ላይ ለሚደረግ ውሳኔ መለኪያው በዚያ ምትክ ያልተቋረጠ የስራ ዕድል እድገትና ሁለት ከመቶ የዋጋ ግሽበት መጠን ሲመዘገብ ሊሆን ነው። ይህ የሚያሳየው ስድስት ነጥብ ከመቶ ስራ አጥነት የሚለው ሙሉ በሙሉ ትክክለኛ አካሄድ አለመሆኑ እንደታመነበት ነው ይላሉch ዳት ካም የተባለ ድርጅት የዋሽንግተን ቢሮ ኃላፊ ማርክ ሃምሪክ። በአሁኑ ወቅት የዩናይትድ ስቴትስ የስራch ደረጃ ባለፉት አምስት ዓመታት ወደ ነበረው ደረጃ ተቃርቦ ስድስት ነጥብ ሰባት ከመቶ ደርሷል። ይሁን እንጂ የፌዴራሉ ግምጃ ቤት ሹም ጃነት ሄልን ያለፉት ጥርና የካቲት ወራት ክረምት ከወትሮው የከፋ ስለነበር የምጣኔ ሀብቱን መሰረታዊ ይዞታ ለመገምገም አዳጋጅ አድርጎት ቆይቷል ብለዋል። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የዜና ስርጭት ነው እየተከታተላችሁ ያላችሁት። ወደ መጨረሻው ዜና እናልፋለን። ኢራን በኒውክሊየር ድርድሩ የቀረበላትን እድል በኢኮኖሚ መገለሏን ለማክተምና ከዩናይትድ ስቴትስ ጋር አዲስ ግንኙነት ለመመስረት እንድትጠቀምበት ፕሬዚደንት ባራክ ኦባማ አሳሰቡ። ሚስተር ኦባማ የፋርስን አዲስ አመት ኖሩዝን ምክንያት በማድረግ ለኢራን ሕዝብና መሪዎች በቪዲዮ አማካይነት ባስተላለፉት መልእክት ነው ስለዚሁ ጉዳይ ያላቸውን ተስፋ የገለጡት። የኢራን በኒውክሊየሩ ጉዳይ አጠቃላይ ስምምነት ላይ ረስ ፈቃደኝነት ህዝቧ ባለፉት አመታት ከደረሰበት የምጣኔ ሀብት ችግር ለመታደግ ያግዛል ብለዋል። ፕሬዝደንቱ ኢራን ትርጉም ያለውና ለማጣራት በሚያስችል ደረጃ እርምጃ በመውሰድ የኒውክሌር ፕሮግራሟ ለሰላማዊ አላማ ብቻ መሆኑን ለዓለም ካረጋገጠች ከስምምነት ላይ ለመድረስ እድል ይኖራል ሲሉ ፕሬዝደንቱ አስረድተዋል። ዩናይትድ ስቴትስ፣ ፈረንሳይ፣ ብሪታንያ፣ ቻይና፣ ሩሲያና ጀርመን ኢራን ኒውክሌር ጦር መሳሪያ መስራት ደረጃ ላይ እንዳትደርስ የሚያስችል ቋሚ ውል ላይ እንዲደረስ ጥረት እያደረጉ ናቸው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው የሐሙስ ምሽት ፕሮግራማችን ይቀጥላል። አስተናጋጆቻችሁን የቆንጅታይና እኔም ሰሎሞን አባተ ነን። በምሽቱ አብይ ርዕስ በደቡብ ሱዳን የተከሰሱት የፖለቲካ መሪዎች ፍርድ ቤት መቅረባቸው፣ በመጽሔት ክፍለ ጊዜ በዳርፉር ያገረሸው ግጭት ባህሪው እየተቀየረ መምጣቱ ተገለጠ፣ እንዲሁም የሻከረውን የደቡብ አፍሪቃና የሩዋንዳ ግንኙነትን የሚመለከቱ ዘገባዎች ይኖሩናል። ሁለተኛው አጋማሽ ሕይወት በቀበሌና ና ሳይንስና ሕይወትን ይዘናል። አሁን ወደ ዕለቱ አብይ ርዕስ እንለፍ። በደቡብ ሱዳን በአገር ክህደት የተከሰሱትና መንግስት በመገልበጥ ሙከራ የተከሰሱ የአራት የቀድሞ የፖለቲካ መሪዎች ዛሬ ፍርድ ቤት ቀርበዋል። ባለፈው ሳምንት ችሎቱ ለዛሬ የተቀጠረው የመንግስት አቃቤ ህግ ከእስር ቤት የተለቀቁት ሰባት ሌሎች የቀድሞ ባለስልጣናት ወደ ደቡብ ሱዳን ተመልሰው ለፍርድ እንዲቀርቡ በመጠየቁ እንደነበረ ይታወሳል። የዛሬውን የፍርድ ሂደት ከጁባ ፊሊፕ ቶን አሊዩ ደንግ ተከታትሎታል። ትዝታ በላቸው ታቀርበዋለች። ባለስልጣናቱ መንግስት በመገልበጥ ሙከራ ተወንጅለው እንደታሰሩ በደቡብ ሱዳን ከፍተኛ የእርስ በርስ ግጭት መቀጠሉ ተጠቅሷል። በአጠቃላይ የታሰሩት የቀድሞ ኤስፒኤልኤ የሱዳን ህዝብ ሐርነት ሰራዊት አመራር አባላት 11 እንደነበሩና ሰባቱ ባለፈው ወር ተለቀው እጃቸው ለኬንያ ፕሬዝደንት ኡሁሩ ኬንያታ እንደተሰጠ ይታወሳል። ስለዚህ እነዚህ የተለቀቁ የቀድሞ ባለስልጣናት ዛሬ በጁባ ፍርድ ቤት ውስጥ አልነበሩም። በመሆኑም ዋናው የመንግስት አቃቤ ሕግ ጄምስ ሜን ሰባቱ የቀድሞ ፖለቲካ እስረኞች በደቡብ ሱዳን ፍርድ ፊት እንዲቀርቡ የዛሬውን ችሎት ለሌላ ጊዜ በማዛወር ዳኞች ቀጠሮ እንዲሰጡ ጠይቀዋል። አቃቤ ሕጉ ባለፈው ታሳስ ወር አጋማሽ ለተነሳው ህዝባዊ አመፅ ሰዎቹ ተጠያቂዎች ናቸው ነው የሚለው። የሆነ ሆኖ ዋናው ዳኛ ጄምስ ችሎቱ መቀጠል አለበት በማለት ማዘግየቱ በእስር የሚገኙት አራቱ የሚገባቸውን ፈጣን ፍትሐዊ ፍርድ ያጓትታል ብለዋል። ዋናው የተከሳሾቹ ጠበቃ ማኒዮክ አሎር በዳኛው ውሳኔ መደሰታቸውን ገልጸዋል። አቃቤ ሕግ ሰባቱ አልተገኙም በማለት ፍርዱን ሊያጓትት ቢሞክርም ተቃውሟችንን በማሰማት ፍርድ ቤቱ ችሎቱን እንዲቀጥል ጠየቅን። ዳኞቹም ይህንን ወሰኑ። ችሎቱ እንደቀጠለ የመንግሥት አቃቤ ሕግ ሁለት ምስክሮችን አቅርቧል። ከእነርሱም አንዱ የፕሬዝደንት ሳልቫኪር ዘብ አባል ማርየል ቻኑ ሲሆኑ፣ አራቱ ታስረው የሚገኙ የቀድሞ ፖለቲከኞች ፓጋን አሙም፣ ማጂክ አጎት አዊ፣ ደንግ ና ኢዚቅኤል ጋታ ጉዝ ባለፉት ታሳስ ወር ጁባ ውስጥ አመጽ እንዲፈነዳ ሲቀሰቅሱ ከነበሩ መሃል ናቸው ሲል መስክሯል። ተኩስ የተከፈተው ወታደሮች የሱን ትዕዛዝ ችላ በማለት የደቡብ ሱዳን የምድር ጦር አባላት የመሳሪያ ግምጃ ቤቱን ደርምሰው መሳሪያ በመውሰዳቸው ነው ብሏል። ብጥብጡ በተጀመረ ማግስት 76 ከፍተኛ መኮንኖች እና 730 ተራ ወታደሮች መደበኛ የጠዋት ሰልፍ ላይ ሳይገኙ ቀርተዋል ሲል መስክሯል። የተከሳሾቹ ዋና ጠበቃ ማልኒክ አሎር ነገ የደንበኞቻቸውን ክርክር ከማሰማታቸው በፊት ለምስክሮቹ መስቀለኛ ጥያቄ እንደሚያቀርቡ ተናግረዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስና የአውሮፓ ህብረት ባለስልጣናት ትላንት አዲስ አበባ ውስጥ በሰጡት መግለጫ የደቡብ ሱዳን መንግስት አራቱን የቀድሞ ባለስልጣናት ከእስር እንዲፈታ በድጋሚ አሳስበዋል። በደቡብ ሱዳን የአሜሪካ ልዩ ልዑክ አምባሳደር ዶናልድ ቦትና የአውሮፓ ህብረት የምስራቅ አፍሪካ ልዩ ወኪል አሌክስ ሮድስ በሰጡት የጋራ መግለጫ የደቡብ ሱዳን መንግስት ታሳሪዎቹ የሰላም ድርድሩ አካል እንደማይሆኑ ማረጋገጫ ካልተሰጠው ተወካዮቹን እንደማይልክ መግለጹን ተናግረዋል። ሁለቱ ባለስልጣናት ይህ ተቀባይነት እንደሌለው በመጥቀስ የደቡብ ሱዳን መንግስት ጭምር ሁሉም ወገኖች በኢጋድ በሚመራው ድርድር እንዲሳተፉ አሳስበዋል። በፖለቲካ ሂደቱ ላይ እንቅፋት በሚሆኑ ግለሰቦችም ላይ ዓለም አቀፋዊ እርምጃ እንደሚወሰድ አስጠንቅቀዋል። የደቡብ ሱዳን የሰላም ድርድር ነገ አዲስ አበባ ውስጥ ይጀመራል ተብሎ ይጠበቃል። የዕለቱን አብይ ርዕስ ነበር የሰማችሁት። የመጽሔቱ ክፍለ ጊዜ ይቀጥላል። በሱዳኗ የዳርፉር ክልል አዲስ ያገረሸ ግጭትና ብጥብጥ ከመቶ ሺህ በላይ ሰዎች መኖሪያ አልባ አድርጓል። የዳርፉር ቀውስ ካለፉት ጥቂት ዓመታት ወዲህ ባህሪው እየተለዋወጠ መምጣቱን የጠቆመው ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል የአሁኑም ግጭት ትኩስ ግጭት ይበልጡን በማኅበረሰቦች መካከል የተካሄደ መሆኑን አመልክቷል። መሐመድ ዩሱፍ ከናይሮቢ ለአሜሪካ ድምፅ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። ከዚህ በላይ መቋቋም አንችልም በሚል ርዕስ አምነስቲ ኢንተርናሽናል ይፋ ያደረገው አዲስ ዘገባ ከመንግስቱ ጋር ቁርኝት ያላቸው ሚሊሻዎችና አማጽያኑ በተመሳሳይ ፈጸሟቸውን በሲቪሎች ላይ የተነጣጠሩ ጥቃቶች በዝርዝር ዘግቧል። ማዕከላዊ ዳርፉር ውስጥ በሰላማትና በሚዜሪያ ጎሳዎች መካከል እየተካሄደ ያለው ውጊያ በቀጠለበት በአሁኑ ወቅት በሲቪሎች ላይ የተቃጡ ጥቃቶችና የመልሶ ጥቃቶች የመብት ድርጅቱ ልዩ ሪፖርት አጠናቅሯል። ሚሼል ካጋሪ የአምነስቲ ኢንተርናሽናል የምስራቅ አፍሪቃ ምክትል ዲሬክተር ናቸው። ድርጅታቸው በጦር ወንጀለኝነት ሊፈረጁ የሚችሉ የሰብአዊ መብቶች ጥሰቶችን ጭምር መዘገቡን ነው የሚናገሩት። የመንደሮቹ ነዋሪዎች ያላቸውን ሁሉ ለማውደን በታለመ ጥቃት ቀዮችንና የእርሻ ቦታዎችን ማቃጠልና ተለይተው የተፈጸሙ የግድያ ወንጀሎችን የሚያረጋግጡ መረጃዎችን አጠናክረናል። የቀንድ ከብቶችን መዝረፍ፣ የመስኖ ልማት ስራዎችን ማውደምም ጭምር አሉባቸው። በልጃገረዶችና በሴቶች ላይ የተቃጡ የጾታ ጥቃቶችንም ዘግበናል። ከ11 ዓመታት በፊት ነበር የሱዳን መንግስት በዳርፉር ለተቃውሞ በተነሱ አማጽያ ላይ የሽምቅ የጸረ ሽምቅ ዘመቻውን የከተተው። ለዓመታት የዘለቀው ብጥብጥ ከ300 ሺህ በላይ ሰዎች እንዲገደሉና ከሶስት ሚሊዮን በላይ ደግሞ ከቀያቸው እንዲፈናቀሉ ምክንያት ሆነ። ዓለም አቀፉ የወንጀል ችሎት የሱዳኑን ፕሬዚዳንት አልበሽርን በጦር ወንጀለኝነት በሰብአዊነት ላይ በተፈጸሙ ወንጀሎችና በአካባቢው በተፈጸሙ የጅምላ ፍጅት ክሶች የእስር ማዘዣ ማውጣቱ ይታወቃል። በሌላ በኩል የ ኳታር መንግስትና የምስራቅ አፍሪቃው የልማት በይነ መንግስታት ባለስልጣን ኢጋድ ጀምሮት የነበረው የሰላም ጥረት በእንጥልጥል ሲቀር በአፍቃሪ የመንግስቱ ሚሊሻዎችና በአማጽያን አንጃዎች መካከል የተያዘው ውጊያ ግን ቀጠለ። አብዱላሂ አደም ካቲር በካርቱም ነዋሪ ሆኑ ጸሐፊና የፖለቲካ ትንታይ ናቸው። በካርቱም በውጊያው የተጠመዱትን ወገኖች ሁሉ የሰላም ጥረት ወደሚደረግበት መድረክ በመጋበዝ ጥረቱ እንዲቀጥል የማድረጊያው ሰዓት አሁን ነው ይላሉ። some people are suggesting that why the different forms of peace አንዳንዶች ለምን አዲስ አበባ፣ ዶሃና ሌሎችም አካባቢዎች ጭምር የሚካሄዱ የተለያዩ የሰላም ውይይት መድረኮች ያስፈልጉናል ሲሉ ይጠይቃሉ። ለመላው ሱዳን ሁሉንም ወገኖች የሚያሳትፍ አንድ መድረክ ለምን አይዘጋጅም ሲሉም ይጠይቃሉ። ይሁን እንጂ ይህ እንደ አማራጭ ሊወሰድ የሚችልበት ሁኔታ ግምት ውስጥ መግባት ስለመቻሉና ዓለም አቀፉ ማኅበረሰብ በዚህ ተስማምቶ ሊቀጥል ስለመቻሉ ማንም አያውቅም። ለሳምንታት በዘለቀው ውጊያ ሳቢያ ቀያቸውን ለቀው የተሰደዱት አብዛኞቹ ሲቪሎች መሠረታዊ የሰብአዊ እርዳታ ማግኘት ከሚችሉበትና ለደህንነታቸው አስተማማኝ ከሆነ ስፍራ መድረስ አይችሉም ሲል የብሪታንያው ዓለም አቀፍ የበጎ አድራጎት ተቋም ኦክስፋም አስታውቋል። ኦክስፋም እጅግ አሳሳቢ ላለው ለዚህ ሁኔታ ከዘጠና ሺህ በላይ ሰዎችን ለመርዳት በያዘው ጥረት የአስቸኳይ ጊዜ እርዳታ ዘመቻ ጀምረዋል። በግጭቱ የተጠመዱት ወገኖች ከምንም ነገር በላይ ሰላም ይፈልጋሉ ሲሉ የድርጅቱ የሱዳን ቢሮ ዲሬክተር ኤልፈታህ ኦስማን ይናገራሉ። ህዝቡ ከንጹሕ ውሃና ምግብ አቅርቦት በላይ የሆነ ነገር ነው የሚፈልገው። ደህንነታቸው እንዲረጋገጥ ቤተሰባቸውና የማኅበረሰባቸው አባላት ከአደጋና ሊደርስባቸው ከሚችል ቀጣይ ጥቃት መጠበቃቸውን ማረጋገጥ ይፈልጋሉ። የዳርፉር ህዝብ በአጠቃላይ ሰላምና የተረጋጋ ሁኔታ እንዲፈጠርለት ነው የሚሻው። በዳርፉር በሲቪሎች ላይ የሚደርሰው ስቃይና ግድያ ይቆም ዘንድ ዓለም አቀፍ ወገኖች የተሻለ ጥረት ማድረግ አለባቸው ሲል አምነስቲ በሪፖርቱ አክሎ ጥሪ አሰምተዋል። ይህ እንዲህ እንዳለ ተፋላሚ ወገኖች ግጭቱ እንዲበቃ የደረሱበትን ስምምነት ተከትሎ በሳፋር ኦማር በሰሜናዊ ዳርፉር ያለው ሁኔታ አንጻራዊ መረጋጋት እንደሚታይበት በዳርፉር የተሰማራው የተባበሩት መንግስታት ድርጅትና የአፍሪካ ህብረት ጥምር ልኡክ ዘግቧል። በሁለተኛውና የመጨረሻው የመጽሔት ክፍለ ጊዜ ዘገባ ጆሀንስበርግ ውስጥ ይኖሩ የነበሩ ሩዋንዳዊ ተቃዋሚ ከተገደሉ ወዲህ የደቡብ አፍሪቃና የሩዋንዳ ግንኙነት ሻክሯል። ከሶስት ወራት ወዲህ የዲፕሎማቶች መባረርና የመራራ ቃላት ልውውጥ ሲሰማ ሰንብቷል። የአሜሪካ ድምጽ ራዲዮ ዘጋቢ ፒተር ኮክስ ከጆሀንስበርግ የላከውን ዘገባ አዳነች ፍስሐ ታቀርባለች። ደቡብ አፍሪቃ ውስጥ የፖለቲካ ጥገኝነት ጠይቀው ይኖሩ የነበሩ ሁለት አንጋፋ ሩዋንዳውያን ጥቃት ተፈጽሞባቸዋል የሩዋንዳ የስለላ ድርጅት ኃላፊ የነበሩት ፓትሪክ ካሪንጋ ጆሐንስበርግ በሚገኝ ሆቴላቸው ውስጥ ባለፈው ጥር ወር በገባው አዲስ ዓመት ወቅት ታንቀው ተገድለው ተገኙ በያዝነው ወር ደግሞ መሳሪያ የያዙ ሰዎች የቀድሞ የሩዋንዳ ወታደራዊ መሪ ፎስቲን ኒያሞዋሳ በድብቅ በሚኖሩበት ቤት ውስጥ ገቡ የደቡብ አፍሪቃ መንግስት በህይወታቸው ላይ የተቃጣ ተግባር ነበር ብሏል። ካሪንጋና ኒያምዋሳ ብዙ የጋራ ነገሮች አሏቸው። ሁለቱም ከሩዋንዳ ፕሬዚደንት ፖል ካጋሜ ጋር ተጣልተዋል። ሁለቱም በደቡብ አፍሪካ ጥገኝነት ጠይቀዋል። ሁለቱም በስደት ተቃዋሚ ፓርቲ ከመሰረቱት የቀድሞ ወታደራዊ መኮንኖች መካከል ናቸው። ደቡብ አፍሪቃ በኒያምዋሳ መኖሪያ ቤት ላይ በተደረገው ጥቃት እጃቸው አለበት ያለቻቸውን አራት የሩዋንዳ ዲፕሎማቶችን ከአገር አስወጥታለች። በሁለቱም ጉዳዮች ላይ እጄ የለበትም ስትል ያስተባበለችው ሩዋንዳ በበኩሏ ስድስት የደቡብ አፍሪቃ ዲፕሎማቶችን አባረረች። ጆሃንስበርግ ውስጥ ባለው ቪት ቫተርስራንድ ዩኒቨርሲቲ የአስተዳደር ክፍል የአፍሪቃ ጉዳይ ተንታኝ ኮፊ ካይኳ ታዲያ ደቡብ አፍሪቃ ያስጠጋቻቸውን ሰዎች ደህንነት ልትጠብቅ እንደማትችል በቅርብ ጊዜያት የተፈጸመው ነገር ያሳያል ብለዋል። በመሰረቱ ደቡብ አፍሪካ ደግና በጣም ለስላሳ አገር ናት። ደቡብ አፍሪካ በግዛቷ ለሚፈጸሙ ነገሮች ምላሽ በመስጠት ረገድ በጣም ደካማ ናት። ሰዎች የግዛቷን ሉዓላዊነት ሲጥሱና ሰዎችን ሲገድሉ ታይቷል። ስለሆነም ትልቅ የደህንነት ችግር አለ። ማንም ሰው ደቡብ አፍሪካ ገብቶ የፈለገውን አድርጎ ለመውጣት ይችላል ማለት ነው። ይህም የተሳሳተ መልእክት ያስተላልፋል። የሩዋንዳ ባለስልጣኖች በውጭ ሀገራት በደቡብ አፍሪቃም ጭምር ከሚኖሩት ጸረ ካጋሜ ሩዋንዳውያን ተቃዋሚዎች አንዳንዶቹ በሌሎች ሩዋንዳውያን ላይ በፈንጂ ጥቃት ለማድረስ አቅደዋል፣ ጥቃትም ፈጽመዋል ሲሉ ቆይተዋል። የውጭ ጉዳይ ሚኒስትር ሉዊስ ሙሺኪዋቶ ደቡብ አፍሪቃ አሸባሪዎችን ደብቃ እያስቀመጠች ሕግ አክባሪ ዲፕሎማቶችን ታስወጣለች በማለት በያዝነው ወር በትዊተር በተደጋጋሚ ነቀፌታዎች አውጥተዋል። ሩዋንዳ በበኩሏ በአገር ውስጥም ሆነ በውጭ ሀገራት የፖለቲካ ተቃዋሚዎችን ኢላማ ታደርጋለች የሚለውን ክስ አስተባብላለች። በሌላ በኩል ደግሞ ፕሬዚደንት ካጋሜ ለቀድሞ አጋሮቻቸው መልእክት ያስተላልፉ ይመስላል። ፓትሪክ ካሪያንጋ ከተገደሉ ሳምንታት ካለፉ በኋላ ሩዋንዳን ከድታችሁ ልታመልጡ አትችሉም፣ ሀገርን መክዳት የሚያስከትለው ነገር ይኖረዋል ሲሉ የሩዋንዳው ፕሬዚደንት ተናግረው ነበር። በሁለቱ አገሮች መካከል ውጥረት የሰፈነ ቢሆንም የዲፕሎማሲያዊ ተልእኮ መሪዎችን ከማባረር በመቆጠባቸው ለድርድር ቦታ የተዉ ይመስላል ይላሉ ዌስተን ሽላሆ የተባሉ ተንታኝ በጆሃንስበርግ ዩኒቨርሲቲ የአፍሪቃ ዲፕሎማሲና በውጭ ጉዳይ ጥናት ይሰራሉ። ሙሉ በሙሉ የሚጣሉ አይመስለኝም። ተገናኝተው ችግሩን በመፍታት የዲፕሎማሲያዊ ግንኙነታቸውን ወደ ድሮ ይዘቱ የሚመልሱበትን መንገድ ይፈልጋሉ የሚል እምነት አለኝ። ጉዳይ በእንዲህ እንዳለ የደቡብ አፍሪቃ የዓለም አቀፍ ግንኙነት ክፍል የሀገሪቱን የሰብአዊ መብት ሕግን በሚጋፋ ግለሰብም ሆነ ቡድን ላይ እርምጃ ይወስዳል የሚል ጥብቅ ማስጠንቀቂያ ሰጥቷል። የዜናና የትንታኔ ዘገባዎችን አደመጥን። መደበኛ ፕሮግራሞችን ወደ ያዘው ሁለተኛው አጋማሽ ከማለፋችን በፊት ከእናንተ የደረሱንን አስተያየቶች እናሰማችሁ። ሀሎ፣ እንደምናችሁ። ምን ነው እንደ መስቀል ወፍ ብቅ ጥልቅ ትላላችሁ? ፕሮግራማችሁ ጥሩ ነው። ዝግጅታችሁ በጣም ደስ የሚል ነው። ነገር ግን ባለፈው ሳምንት ጠፍታችሁብን ነበርና እንኳን ደህና መታቸው በማለት ወደ ዋናው መልክ ልግባ። ለኢትዮጵያ መንግስትና እንዲሁም ለእናንተ ለሁላችሁ ኢትዮጵያውያን በዛሬው ቀን በኦስሎ ለተደረገው የኢትዮጵያ ጥያቄ ለጸደቅላት ሀገር ምስገናና ክብር ለኢትዮጵያ መንግስትና እንዲሁም ለክብር ጠቅላይ ሚኒስትር መለስ ዜናዊ፣ እንዲሁም ለክብር ጠቅላይ ሚኒስትር ሀይል ማርያም ደሳላይ፣ ለጠቅላላ ኢህአደግ ለዚች ሀገር ለፋቀና የሚሉ ያረርብ ስለሚሰሩ ሁሉም አባላት የኢትዮጵያ መንግስት ክቡር ምስገናዊ ድረስ እና እንኳን ደሳላይ እንድል ነው የምንፈልገው። ቀጣይ ደግሞ ተቃዋሚዎችም ገልገል ጊቤ ሶስት እንዳይገደብ፣ አባይ እንዳይገደብ፣ እርዳታ እንዳይሰጥ ወዘተ ወዘተ የምትሉት አሳፋሪ ኢትዮጵያውያን ሆናቸው አሳፋሪ መልእክታችሁን ሊያሳፍራችሁ ይገባል። ኢትዮጵያ ዘላለም ትኖራለች። ኢትዮጵያ ከድህነት ትላቀቃለች እና የሚያሳፍር ስራ አትስሩ እባካችሁ። የፖለቲካ ተቃውሞ መብታችሁ ነው። በእድገትና በልማት መካከል ግን እንቅፋት አትሆን። እወሉልኝ። እግዚአብሔር ስጥልን፣ በሰላም ያገናኘን። ገብረ ማርያም ምን ከደንበ በመጀመሪያ ሰላምና ጤና ክብርና ምስጋና ለእናንተ ይሁን። የመስኖ ችግርም እያጋጠመኝ ነው። እናንተም አስተያየቶችን ውልቅ እያደረጋችሁ ነው። የውስጥ አሰራራችሁ ስለሆነ ቅሬታ የለኝም። ስለሆነም ትግሉ ይቀጥላል። በእኔ ደካማ እምነት ኢትዮጵያ በመሬት ውስጥ ባላት የተፈጥሮ ሀብት በውልሶ ኖርዌ በተደረገው አለም አቀፋዊ የተፈጥሮ ሀብት ጥናታዊ ጉባኤ ላይ አባል ሀገር ሆና መመረጧ እጅግ በጣም ጠቃሚና አስፈላጊ መሰረታዊ እድገት ይሆናል ብዬ አምናለሁ። ምክንያቱም አባል ሀገር ለመሆን የበቃችው አስተማማኝና በቂ የተፈጥሮ ሀብት ስላላት ነው እንጂ በአምባገነን መሪዎች ፍላጎት አይደለም ሀገር ግን የማትለወጥ የማትደለዝ ከተፈጥሮ ሀብቷ ጋር የምንወድ የህዝብ ቅርስ ነች ሌላው አስተያየቴ የግንዛቤ ጥረት ሊሆን ይችላል ቢሆንም በጽኑ መቃወም ያለብን የዓላማ ጽናት የሌላቸውን አስመሳይ የተቃዋሚ ፖለቲካ ድርጅቶችንና በስውር የሚሯሯጡትን ቀልባሽ ግለሰቦችን ነው። ማንታማን በላቸው ነኝ። አመሰግናለሁ። የተከበራችሁ አድማጮች ስለ አስተያየቶቻችሁ ስለምትከታተሉንም አብራችሁ ስለሆናችሁ ሁላችሁንም ከልብ እናመሰግናለን። የመጀመሪያው አስተያየት ሰጪ ባለፈው ሰሞን ጠፍታችሁ ነበር፣ እንኳን ደህና ተመልሳችሁ ያሉት በአንዳንድ የቴክኒክ ችግሮች ምክንያት ከኢንተርኔት ላይ በመጥፋታችን እንጂ ከአየር ላይ አለመሆኑን እንገልጻለን። ዝግጅታችን ፕሮግራማችን መቼም አልተቋረጠም። ነጻዊ አስተያየት መላኪያ ቁጥር በ2022059942 የውስጥ መስመር 14 ላይ ይገኛል። በምትሰሙት መመሪያ መሰረት ላኩልን። በኢሜይል የምትልኩልን ደግሞ ኤችኦአርኤን አት ቪኦኤኒውስ ዶት ኮም ብላችሁ ትልኩልን፣ ኢሜሎቻችሁ ይደርሱናል። አሁን ከምሽቱ ሶስት ሰዓት ተኩል ነው። ቅጯ ላይ እንዲሉ ፕሮግራማችንን አጋምሰናል። ወደ ሁለተኛው የፕሮግራማችን አጋማሽ በዚህ የአሜሪካ መዝናኛ ቅንብር እንለፍ። የምሽቱ የአሜሪካ መዝናኛ ዝግጅት ወደ ዛሬ መቶ ዓመት ገደማ ወደ ኋላ የሚወስደን ነው። ከ1912 ጀምሮ እስከ ሰላሳዎቹ አጋማሽ ድረስ በኒውዮርክ ከተማ የሚገኘው የሃርለም ሰፈር የሙዚቃ መፍለቂያ ነበር። በዚያ ካተን ክለብ የሚባል የምሽት ቤት በርካታ ሙዚቀኞች የፈለጉበትና ታዋቂ ከሆኑም በኋላ ስራቸውን ያቀርቡ ነበር። የዚያን ዘመን ኑሮና የጥበብ ትውፊቶች በአዲስ የብሮድዌይ ቲያትር ለታዳሚዎች በመታየት ላይ ነው። ሄኖክ ሰማ እግዜር በብሮድዌይ ቲያትር ታሪክን ያመለክተናል። አብረና ድምጥ የአውሮፓውያኑ yeah, ዘመን 1920ዎቹ ደ ሮሪንግ 20 ሲሏቸዋል። የመጀመሪያው የዓለም ጦርነት ተጠናቆ አሜሪካና አውሮፓ ምጣኔ ሀብታቸው በፍጥነት ያደገበት ወቅት ነበር። በኢትዮጵያ ደግሞ ንጉሥ እያሱ ሥልጣናቸውን አጥተው የንግሥት ዘውዲቱና የአጼ ኃይለ ሥላሴ የሞግዜት አስተዳደር የተመሠረተበት ወቅት በኒውዮርክ ሺካጎ፣ ለንደንና ፓሪስ ታዲያ የባህልና የሙዚቃ እድገት የታየበት ወቅት ነበር። በኒውዮርኩ የሐርለም ሰፈር አፍሪካ አሜሪካውያን በብዛት የሚኖሩበት አካባቢ ነው። ኮተን ክለብ መሸታ ቤት በርካታ ቆነጃጅት እጃቸውንና ጭናቸውን የሚያሳይ አጭር ቀሚስ መልበስም ያኔ ነበር እና የተጀመረው። ለስላሳ ከጭራ የተሰራ ያንገት ልብስም የዘናጮች መገለጫ አሪፍነት ነበር። ታዲያ የሐር ቀሚስ ለብሰው ከትልቁ ኮፍያቸው ወጣ ብሎ በረጅም ቄንጠኛ የሲጋራ መሰምገጊያ ሲጋራ ቡልቡል የሚያደርጉ ሽንጣም ሴቶችም ታዳሚዎች ነበሩ። ከሴቶቹ አነስተኛ የሆነ አነስ ያለ ኮፍያና ቀጭን ክራባት ያደረጉ ወንዶች ፊታቸው ላይ ላም ችፍ ብሎ እየታየ ዳንስ፣ ሙዚቃ፣ ዳንኪራ ይታይ ነበር። zane oktata baharlamu harlemu ya koton kleb kellington lena horn cab holloway basie smith and nadia nicholas brothers and dumlelochem sarachonegarbonapar midnight harlem once it was true in 1932, harlem's heartbeat was a drumbeat after midnight early blue evening ከላይ የሰማችሁት ይህንን ወቅት የሚያስቃኘው አፍተር ሚድናይት ከእኩለ ሌሊት በኋላ የሚባለው ቲያትር ነው። የዚህ ቲያትር ደራሲ እንዲሁም ደግሞ ሃርለም በጊዜዋ በቮግ ወይም በቅምጥል ነበረች የሚል መጽሐፍ የጻፉት በኒውዮርክ ዩኒቨርሲቲ የታሪክ ፕሮፌሰሩ ዴቪድ ሌቨሪንግ ሉዊስ እንዲህ ይላሉ I thought it captured the flavor of what would have been one night the best ever at the Cotton Club. በኮተን ክለብ አንድ ምሽት አንድ ሀባ ምሽት ምን ሊመስል እንደሚችል ያሳያል ነው የሚሉት ፕሮፌሰሩ። ታዲያ በሚገባ ቋንቋ ይህንን ስንተረጉመው ኮተን ክለብን እንዲህ እንመልከተው። ሀርለም ውቤ በረሃ ኮተን ክለብ ደግሞ በሙዚቀኞች በየደረሱበት ብርጭቆ ቦምባቸው ተብሎ ከተዜመላቸው የውቤ በረሃ ቡና ቤቶች አንዱ እርግጥ ነው። ቆነጃጅት እንደ ኮተን ክለብ ቢበዙበት ኖሮ በመሸተኞቹ ብርጭቆ ባልተሰበረበት ብለን ልናስብ የምንችለው የመጠጥና የዳንኪራ ቤት መሆኑ ነው። ቲያትሩ አፍተር ሚድናይት ከእኩለ ሌሊት በኋላ የተሰኘ ነው ይሄ ቲያትር ታዲያ የተሠራው በሁለት ታዋቂ የኪነ ጥበብ ሰዎች ነው የሊንከን ቲያትሩ የጃዝ ሙዚቃ ባለሙያ ዊንተን ማርሴሌስ እና ጃክ ቬሪቴል ናቸው ሁለቱ ሰዎች ደግሞ በዛን ዘመን ለመኖር በኮተን ክለብ ላንዴ ላፍታ ቢፈቀድልንና ጊዜና የተንሰራፋውን ዓለም የኋሊት ብንጋለበው ብሎ የሚያስቡ አይነት ሰዎች ናቸው I have a fixation with Harold Arlen, who started his career or early in his career wrote songs for the Cotton Club, and Winton has, uh, you know, a lifelong obsession with Duke Ellington. And while Arlen was writing songs for the Cotton Club, and uh, Harold Arlen etabala music an yanabber, le negaru yu music adarasinabbera, na bezabekoton club nabersrao chumakrab yejmaro adnaykiony. Wadaje Winton dagmo yu Duke Ellington adnaykino. Hello, everybody. Welcome to our famous Cotton Club. It's great to see so many friends here tonight, enjoying themselves in spite of the cover charge. And if you can spare a minute from your merrymaking, I'd like to have the pleasure of introducing the greatest living master of jungle music, the rip-roaring harmony hound, none other than Duke Ellington. መቼም ቲያትሩን ሙሉ ለማስቃኘት ጊዜያችን አይፈቅድም። ለነገሩ የመግቢያ ዋጋም አለውና በነጻ መኮምኮም የሥነ ጥበብ አፍቃሪዎች ሕሊና የማይፈቅደው ጉዳይ ነውና፣ እንዲህ ደግሞ መለስ ብሎ ታሪክንና ጊዜን የኋሊት ሽምጥ መጋለብም ስለማይቻል በዚሁ በቅምሻው እንሰናበት። አፍተር ሚድናይት የቀደሙ ሙዚቃ ያለባበስ ፋሽንና ባህልን ዘመናትን አሻግሮ በብሮድዌይ ማሳየቱን ቀጥሏል። አድማጮች ይህ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የሚተላለፈው የሐሙስ ምሽት ፕሮግራማችን ነው። አሁን ህይወት በቀበሌ ታዋቂዎች ሊሰናበቱት ተሰባሰቡ ይላል እስክንድር ፍሬው በቅርቡ ከዚህ ዓመት ከዚህ ዓለም በሞት የተለየን አንድ ኢትዮጵያዊ ለማስታወስ የተካሄደን የመታሰቢያ ሥነ ሥርዓት መነሻ አድርጎ ለዛሬ ባሰናዳው ሕይወት በቀበሌ ቀንብሩ ደግ ያሉትን ሰው ለማሰብ በጎ ስራውንም ለመዘከር ተሰባሰቡ። ታዋቂ ድምፃውያን፣ ተዋንያንና ሌሎች የኪነ ጥበብ ሰዎች እንደዚሁም ጓደኞቹና ሐሳቡን የተጋሩ ሁሉ በዚያ ነበሩ። ባለፈው ቅዳሜ በአዲስ አበባው ዮድ አቢሲኒያ የባህል አዳራሽ የተሰበሰበውን ሰው ስብጥር የተመለከተ ምክንያቱ የአንድ ታዋቂ ሰው ሞት እንደሆነ ይገምታል። መታሰቢያው ግን በርካቶች ደግ ሲሉ የገለጹት በማኅበራዊ ህይወት ተሳትፎ ያደነቁት ሰው በመውደዱ ያወደሱት የሸረፈዲን ሙሳ ነበር አዲስ አበባ ተክለ ሃይማኖት አካባቢ ተወልዶ ያደገው አብዛኛውን ዘመኑንም ለተለያዩ ድርጅቶች ተቀጥሮ የሰራው ታህሳስ 19 2006 ዓ ም ደግሞ ከዚህ ዓለም በሞት የተለየው ሸረፈዲን ሙሳ አዎ ታዋቂ አልነበረም ድርጅት አቋቁሞ በአደባባይ የሰራው የበጎ አድራጎት ተግባርም አይታወስም። በጎ ተግባራትን ግን ከውኗል ይላሉ ጓደኞቹ። በማህበራዊ ሕይወት እንቅስቃሴው አንቱ የተባለ ባልወለዳቸው፣ ልጆች አባት ተብሎ የተጠራ፣ ለተቸገረ ይረዳ፣ ለጠየቀ የሚያበድር ነበር ሲሉም ይገልጹታል። ሰውን ያሰባሰበውም ይህ እንደሆነ አዘጋጆቹ ገልጸዋል። የቅዳሜውን የመታሰቢያ ፕሮግራም ያስተባበረው አንጋፋው አርቲስት አብራር አብዶ ለቪኦኤ አስረዳው ይህንኑ ነው። ግፊት ነው፣ የሰው ጥያቄ ነው ያስነሳን። ሙስሊም ነው እንደዚህ ከሶስተኛ በኋላ ብዙ አይደረግም በሙስሊም አይደረግም። ግን ይህ ሰውየ ማህበራዊ ኑሮ በጣም ሰዎችን የሚፈትን አይነት ነው እና የእሱ መሞት በጣም ነው ብዙ ሰው ያስደነገጠው። ስለዚህ ሸሪፍ እንደዚህ በቃ ተቀበረ ቀረ የሚል ጥያቄ ነው እኛ ይህን እንድናደረግ ያደረገን እና በእውነት እንደዚህ ይህን ያህል ሰው ይመጣል ብዬ አልገመትኩም። የጠራ ነው። ሶስት መቶ ሰው ስንጠራ እኔ መቶ ሰው ነው የጠበኩት። ታውቃለህ ብዙ ኮሚትመንት አለበት ሰው አይሳካለት፣ ይረሳል አንዳንድ፣ አብዛኛው ሰው ረሳው ነው ማለት። እዚህ ቤቱ ጢም ሚስል በጣም ነው የገረመኝ። እና ምን ያህል በሰዎች ውስጥ አይምሮ ውስጥ እንዳለ ትረዳለህ። እና ምን ያህል ሰዎች እንደሚወዱት ምክንያቱም እውነት መወደድ አለበት። ለራሱ እኮ አልኖርም። ቅድም ዮሐንስ ብርሃኑ ብሎ ታለ የሰው ሰው ለሰው የሚሆን ሰው ለራሱ የማይሆን ነበርና ያሳለፈው ዘመን በሙሉ ለሰው የሰራ ሰው ነው። ብዙ ጊዜ አንዳንድ ሰዎች ታዋቂ ሰዎች በኪነ ጥበብ ወይ በተለያየ ዘርፍ ያሉ ሰዎች ሲሞቱ እርግጥ መታሰቢያ ይዘጋጅላቸዋል ይህን ያህል ቁጥር ያለው ሰውም ሊገኝ ይችላል። ነገር ግን በማህበራዊ ህይወት ውስጥ እንደዚህ እንዲህ አቶ ሸርፈዲን ጎልተው የወጡ ሰዎች እንዲህ ሲታሰቡ ምናልባትም አዲስ ነው። እንግዲህ አንተ የበለጠ ታውቀዋለህ ብዙ አይነት እንቅስቃሴዎች ስለምትሳተፍ እና አቶ ሸርፈዲንን ጎልቶ ያወጣው ይህ በማህበራዊ ህይወት ውስጥ የነበረው የጎላ አስተዋጽኦ ነው ብለን መደምደም እንችላለን። በቃ ሌላ ምንም አይደለም፣ በጥበብ ሰውነቱ አይደለም፣ በራሱ በሰራው ስራ አይደለም። ግን ጎልቶ የወጣው የዚህ አይነት ሰውን ያይቻለውቅም በእውነት ብዙም ሰው ብጠይቀው አሁን እርግጠኛ ነኝ፣ መቶ ፐርሰንት እኮ ሰው ለሰው አይኖርም። የተወሰነ ነገር ያደርግና ለራሱ ደግሞ የሆነ ነገር ያደርጋል። እና ለሰዎች ብቻ የቆመ ሰው ለዚህ ይመስለኛል ያደረግ ነውም ከለዚህ ነው። እሱ በላይ እኮ ብዙ ጥበብ የሰሩ ሰዎች፣ ብዙ የጻፉ ሰዎች ሲሞት እኮ ትዝ ላይለን ይችላል። ሸሪፍ ግን እያንዳንዱ ጓዳ ውስጥ አለ። ቅድምም ባየተናነቃቸው የሚናገሩ ሰዎች፣ ሰው አደረገን እንዲህ አንስቶኝ የሚሉ ሰዎች በዚህ ምክንያት ከሰው ይለያል ብዬ ነው ማስብ እኛም ይህን ያዘጋጀ ነው ሰውም የመጣው ለዚህ ነው በሥነ ሥርዓቱ ላይ ከተገኙት አንዱ አንጋፋውና ተወዳጁ ድምፃዊ መሐሙድ አህመድ የነገረኝም የሸረፈዲንን ማህበራዊ አስተዋጽኦ የሚያጎላ ነው ሰብአዊ ርኅራዬ ደግሞ ከሰው በበለጠ የሰው ሰው ተብሏል የሰው ሰው ማለት ትልቅ ስም ነው የሰው ሰው ነበረ ለራሱ ሳይሮጥ ለሰው የሮጠ አመለጠ ያልኩት ለዚህ ነው እሱ ለራሱ አልነበረም ኗሪነቱ ለሰው ነበር። ለተቸገረ ነበር። ለታመመ ነበር። ለስፖርት፣ ለፍቅር፣ ለሙዚቃ ሕይወቱን ያሳልፍ ነበር። ያ ቁም ነገሩን ዛሬ ይሄን ሁሉ ሰው ሊያሰባስብ የቻለ ሸረፈዲን ሙሳ ደረት የተመታለት ወንድ ልጅ፣ ደረት የመታለት። እኔ ባልኖርም ደረት ተመታ። እኔ ባዶ ቤት ጮኪ ያለሁ፣ ብቻዬን ጮኪ ያለሁ። ስትሰማ እዚህ አልነበርክም። አልነበርኩም፣ አሜሪካ ነበር ያለው ጌቱ ብሩ። ከሌሊቱ ሰባት ሰዓት እዚህ እንደምነጋው የነጋ መስሎት ነው የደወለል ከሌሊቱ በሰባት ሰዓት ማኑ በአሁኑ ሰዓት የሚደውለው ብዬ ብድግስ አደርግ ጉድሆን ልልህ። ጉድሆንን ምንድን ነው እሱ የምታወራው? ጉድሆን ልልህ ወንድማችን አረፋል። ምን ያደርጋል? ምን ለማለት ይቻላል? ሀዘን በፍቅር የሚመለስ ቢሆን አንዱ እሱ ነበረ? በግል ስራ ላይ የተሰማሩት የቅርብ ጓደኛው ኡመር መሀመድ ሸሪፍ ሌላው አስተያየት ሰጭ ናቸው። እንደምታየው የሸረፈዲን ጥሩነት ጥሩ ነው፣ እውነት ነው ለመናገር። ሁሉም ሰው እየመሰከረ ያለውም እንደምታየው ደግነቱን፣ ጥሩነቱን፣ ቸርነቱን፣ ሩህሩህነቱንና ለሰው አዛኝነቱን ነው። መጨረሻ የሚከፈልም ይሄ ነው። ሰው ልጅ እኮ ታዋቂ ስለሆንክ ብቻ አይደለም ሰው ተሰብስቦ የሚሸኘ ሰው ልጅ እኮ ሀብታም ስለሆንክ ብቻ አይደለም ተሰብስቦ የሚሸኘ ሰው ልጅ ከልቡ ሲያፈቅረህ ነው መጥቶ በፍቅር እያለቀሰ እስከ መጨረሻው ድረስ የሚሸኝ እና ትልቁ ነገር ሸረፈዲን አደረገ የምለው እና በህይወቱም አሳለፈው የምለው ነገር የእሱ የተፈጥሮ ደግነትና ቸርነት እንዳለ ሆኖ እሱም ታክሎበት የሰው ፍቅር ነው ይህን ያህል ሰው እንዲሰበሰብ ያደረገው ባይ ነኝ። በመታሰቢያ ስነ ስርዓቱ ላይ እንደተገለጸው ሸረፈዲን ሙሳ አላገባም፣ አልወለደም። ልጆቼ የሚላቸው አባታችን የሚሉት ልጆች ግን አስተምሯል፣ ለቁም ነገር አብቅቷል። በሸረፈዲን ድጋፍ የተማረውና ከጎንደር ዩኒቨርሲቲ የተመረቀው ሙሉ ቃል አላምረው አንዱ ነው። እጅግ በጣም ብዙ ችግረኞችን ከልጅነት እስከ እውቀት ድረስ ተምረን ይኸው ግማሻችን ለዲግሪ አሁንም፣ ሌላ አክሱም ዩኒቨርሲቲ የምትማር ልጃለች፣ እንደ አጋጣሚ ሆኑ እዚህ አልተገኘችም። በሳይኮሎጂ ዘንድሮ ትመረቃለች። ወንድሞቼን፣ እህቶቼን ጭምር እናት አባቶቼን፣ ሁሉንም የኑሮ ችግር ያለበትን ሁሉ የሚያረዳ ሰውን ፈጽሞ ሊያይቱ የማይ ቃላት የሚያጥልኝ ምንም ብዬ ልገልጽልህ አልችልም። እናም ደግ መስራት በማህበራዊ ሕይወት እንቅስቃሴም ጎልቶ መውጣት እንዲህ ወዳጆቹንና አድናቂዎቹን አሰባሰበ። ለደጋጎች ለማህበራዊ ህይወት ጀግኖች ዋጋ መስጠት የሚጀመረው ከመሰል እንቅስቃሴ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለህይወት በቀበሌ ዝግጅቱ በጣም አድርገን እናመሰግናለን። ፕሮግራማችን ይቀጥላል እስከ አራት ሰዓት። ውድ አድማጮች ሳይንስና ህይወት ይሆናል ቀጣዩ። የዛሬ ቅንብሩ በትምህርት ላይ ያተኮረ ነው። አዘጋጅና አቅራቢ ሰሎሞን አባተ። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በቅርቡ ባወጣው ዓመታዊ የክትትል ሪፖርቱ እንደጠቆመው መንግሥታት በደካማ ወይም ጥራቱ በጎደለ ትምህርት ምክንያት በየዓመቱ 129 ቢሊዮን ዶላር ያጣሉ ወይም ይከስራሉ። ይህ እኮ በዛሬ ምንዛሪ ከ2 ትሪሊዮን 500 ቢሊዮን ብር በላይ ማለት ነው። በዚህ ምክንያት ታዲያ በማደግ ላይ ባሉ ሀገሮች ውስጥ ከአራት ተማሪዎች አንዱ አረፍተ ነገሮችን አስተካክሎ ማንበብ አይችልም። ይህ በቁጥር ሲመነዘር ወደ 175 ሚሊዮን ወጣቶች ይሆናሉ። የዊልያም ኢግል ዘገባ እንደሚናገረው ለእንዲህ አይነቱ የወረደ የትምህርት ጥራት ደረጃ አስተዋጽኦ ከሚያበረክቱ የበዙ ሁኔታዎች መካከል ደካማ የመምህራን ዝግጅትና የገንዘብ እጥረት መሪውን ቦታ ይይዛሉ። የትምህርት ባለሙያዋ ፖሊን ሮዝ ያለፈው የአውሮፓውያኑ 2013 ዓመት በዩኔስኮ ትምህርት ለሁሉም መርሃ ግብር የተዘጋጀው ዓለም አቀፍ የክትትል ሪፖርት ዳይሬክተር ስለ አፍሪካ ገጽታ ሲናገሩ፣ ከሳሐራ በስተደቡብ ያሉት የአህጉሪቱ ሀገሮች የመጀመሪያ ደረጃ ትምህርትን ለሁሉም ለማዳረስ የተያያዘውን የ2015 ዓ ምት ግብል መምታት በየዓመቱ 225 ሺህ መምህራን መጨመር አለባቸው። ይህ ቁጥር ለመላው ዓለም ያስፈልጋል ከሚባለው ስድሳ ከመቶ ያህል ይሆናል። ብዙ መንግስታት ታዲያ ይህንን ክፍተት ለማሟላት እየሞከሩ ያሉት የኮንትራት ሥራ መምህራንን በመቅጠር ነው። በእንዲህ ዐይነቱ ቅጥር ደግሞ ቤኒን፣ ካሜሩን፣ ቻድ፣ ማሊና ኒጀርን በመሳሰሉ የምዕራብ አፍሪቃ ሀገሮች ውስጥ ከመምህራኑ ቁጥር ግማሽ ያህሉን አስይዘዋል። ከመንግስታቱ እይታና ከመርሃ ግብሮቹ ግንዛቤ እንዲህ አይነቱ አሰራር የሰራተኛ ደሞዝ ወጪያቸውን ይቀንስብላቸዋል። መርሃ ግብሮቹ ብዙ ጊዜ በለጋሾች የሚደገፉ ናቸው። ለእነዚያ የውጭ ቅጥር መምህራን የሚወጣው ገንዘብ የመንግስት ተቀጣሪ ለሆኑት ከሚወጣው በእጅጉ ያነሰ ነው። ስለዚህ በዚያው የገንዘብ መጠን ሌሎች ብዙ አስተማሪዎችን ማግኘትና መቅጠር ትችላለ። በዚያ ላይ እነዚህ መምህራን የሙሉ ሰዓት ተቀጣሪ ወይንም ቋሚ ባለመሆናቸው አገልግሎታቸውን በማትፈልግበት ጊዜ ወይም ችሎታቸውን ቀንሷል ብለህ ባመንክ ጊዜ ልታሰናብታቸው ትችላለ። በሌላ በኩል ግን እንዲህ አይነቱ አሰራር መምህራንን እንደምን ሊያነቃቃ ይችላል በሚል ጥያቄ ዙሪያ ችግሮች አሉ። ይህ እጅግ በጣም አስፈላጊና ጠቃሚ የሆነ ሙያ ነው። ሕጻናቱን በአግባቡና በጥሩ ሁኔታ እንዲያስተምሩ ሊያበረታቱና ሊያነቃቁ ይገባል። ሌላ ቦታዎች ከመሄድ ይልቅ አብዛኛውን ጊዜያቸውን በትምህርት ክፍሎች ውስጥ ከተማሪዎች ጋር እንዲያሳልፉ የሚያደርጋቸው ሁኔታ መኖር አለበት። እንዲህ አይነቱ ቅጥር ታዲያ ይህንን ጥያቄ ስናነሳ ችግር አለበት። መምህራን መውጣት ያለባቸው ከተለያዩ የህብረተሰቡ ክፍሎች ማኅበረሰቦችና አካባቢዎችን መሆን እንደሚገባው ሪፖርቱ ይመክራል። እጩ መምህራን የተሻሻሉ ስልጠናዎች ሊሰጧቸው ይገባል። እነዚህ ስልጠናዎች ሰውን የማነጽና በቂ የትምህርት ክፍል አመራር ልምድና ክህሎቶችን እንዲያበለጽጉ ማድረግን ያካትታሉ። መምህራን መሠረታዊ ሕይወታቸውን በአግባቡ መምራትና ፍላጎቶቻቸውን ማሟላት እንዲችሉ የሚያደርጋቸው ደመወዝ ሊኖራቸው እንደሚገባ፣ ክፍያቸው እንዲያድግ እንዲደረግ፣ በዚህ ሁኔታም በአብዛኛው ቋሚ ተቀጣሪዎች ሊሆኑ የሚችሉባቸው ሁኔታዎች እንዲመቻቹ ይኸው የዩኔስኮ ሪፖርት ያሳስባል። ከማዕከላት ወደ ራቁና ማኅበራዊ አገልግሎቶቻቸው የተዳከሙ ወደ ሆኑ አካባቢዎች የሚላኩ መምህራን ጥሩ የመኖሪያ ቤትና ተጨማሪ ክፍያዎችን የመሳሰሉ ማበረታቻዎችን ማመቻቸትና መስጠትን መንግስታት እንዲያስቡባቸው ይመክራል ዩኔስኮ። ዩኔስኮ በሪፖርቱ ለማሳያ ያህል ያነሳቸው የአፍሪካ ልምዶች እንደሚጠቁሙት ማላዊ ለገጠር ተማሪዎች የሙያ ክህሎቶችን ያካተቱ ትምህርቶችን የሚሰጡ መምህራንን ለማሰልጠን ከአንድ ዓለም አቀፍ መንግሥታዊ ያልሆነ ድርጅት ጋር ተባብራ እየሰራች ነው። ኢትዮጵያ ደግሞ አዳዲስ እጩ መምህራንን ነባሮቹ አስተማሪዎችና አሰልጣኞች በቅርብ እንዲያግዟቸው ለማድረግ የያዘችው አሰራር አለ። ደቡብ ሱዳን ውስጥ ሴቶችን ወደ ሙያው ይበልጥ ለመሳብ መንግሥት ለእጩ መምህራኑ የገንዘብ ማበረታቻ ይሰጣል። በተጨማሪም የሁለተኛ ደረጃ ትምህርት የጨረሱ አራት ሺህ ሴቶች አስተማሪ እንዲሆኑ በማሰብ የቅርብ ድጋፍ እየሰጣቸው ነው የትምህርት ጥራትን ማሻሻል የሚቻልባቸው ሌሎች መንገዶችን የዩኔስኮ ሪፖርት ይጠቁማል። መንግስታት የትምህርት በጀታቸውን እንደገና መፈተሽና ማደላደል ይችላሉ። ለምሳሌ ማላዊ ውስጥ የትምህርት በጀቱ አብዛኛው ክፍል የሚወጣው ላቅ ያለ የትምህርት ደረጃ ላላቸው አስር ከመቶ የሚሆኑ በስርዓተ ትምህርት ውስጥ ያሉ ሰዎች ነው። በሌላ በኩል ደግሞ ደቡብ አፍሪካ ዝቅተኛ የትምህርት ደረጃ ላላቸውና ገቢያቸውም አነስተኛ ለሆነ እንዲሁም ሥራ አጥነቱ በበረታባቸው አካባቢዎች የምትመድበው ገንዘብ ከሌላው በስድስት እጥፍ የጨመረ ነው። የመንግሥታቱ ድርጅት የትምህርት የሳይንስና የባህል ድርጅቱ ትምህርት ለሁሉም መርሃ ግብር ሪፖርት መንግሥታት የትምህርት ወጪያቸውን መጠንም መጨመር አለባቸው ይላል። በብዙ ሀገሮች ለትምህርቱ ዘርፍ የሚመደበው በጀት ሲመናመን ወይም ባለበት ተተክሎ መቅረቱ ይስተዋላል። ከሰሃራ በስተደቡብ ባለው አፍሪቃ ያሉ ሀገሮች በአውሮፓውያኑ አቆጣጠር በ2020 ዓ.ም ለሚፈልጓቸው መምህራን በዓመት አራት ቢሊዮን ዶላር ያስፈልጋቸዋል። የመጀመሪያ ደረጃ ትምህርትን ለሁሉም ለማዳረስ ደግሞ ይኸው የአፍሪቃ ክልል ተጨማሪ 26 ቢሊዮን ዶላር በዓመት ያስፈልገዋል። መንግሥታት ከብሔራዊ በጀታቸው 20 ከመቶውን ወይም የአጠቃላይ የሀገራቸውን ምርት አንድ ስድስተኛ እጅ ለትምህርት ጉዳይ እንዲያውሉ ዩኔስኮ በዚሁ ሪፖርቱ ላይ ጥሪ አቅርቧል። ሪፖርቱ አንጎላን እንደ ድክመት ማሳያ ምሳሌ ሲያነሳት ከጠገቡ የተፈጥሮ ሀብቶቿ የምታገኘው ገቢ በእጅጉ የገዘፈ ቢሆንም ለትምህርቷ ማካሄጃ ግን የመደበችው የበጀቱን ዘጠኝ ከመቶ ብቻ ነው። ይህ በጀት በዓለም ላይ እጅግ አነስተኛ የትምህርት በጀቶች ከሚባሉት አንዱ ነው። እንደ ባንግላዴሽ፣ ኮንጎ ዲሞክራሲያዊት ሪፐብሊክና ፓኪስታንን የመሳሰሉ ሀገሮች ደግሞ ከአጠቃላዩ ብሔራዊ ምርታቸው ከስድስት ከመቶ በእጅጉ ያነሰ መሆኑን ሪፖርቱ ያሳያል። የፓኪስታን ግብርና ለአጠቃላዩ ምጣኔ ሀብት ያለው ግብዓት ከ20 ከመቶ በላይ ቢሆንም ለትምህርት ወጪ የሚውል ታክስ ግን ከግብርናው የሚገኘው ከአንድ ከመቶ ያነሰ ደቃቃ ገቢ ነው። ተጨማሪ የገንዘብ ምንጮችን ማፈላለግና ማግኘት ያስፈልጋል ይላል የዩኔስኮ ሪፖርት። አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ናቸው የቀሩት። ከመሰናበታችን በፊት አንድ የነገ ዝግጅት ማሳሰቢያ አለን። ሰብጀክት የሚሏቸውና ኔቲቭስ ወይም ዜጋ የሚሏቸው በዚህ ሕገ መንግስት ውስጥ አንድ ናቸው አይልም፤ ሁለቱ በጣምራ ቱጌዘር በኢትዮጵያ ኔሽን ይፈጥራሉ የሚል ነው ሁለት አልከፈለውም። ይሄኛው በእንግሊዝኛ ቋንቋ ናውን ና ፖዚሽን የሚሉት ነው። ያንኑ አስተካክለው እሱኑ ሲደግሙት ወይም ደግሞ ሲገልጹት ነው ኔቲቭ ና ሰብጀክት አንድ ነው። የቀደሙት ዶክተር በያና ሶባ የኦሮሞ ዲሞክራሲያዊ ግንባር አመራር አባል የተከተሉት ደግሞ ዶክተር ጌታቸው ኃይሌ የኢትዮጵያ ታሪክና የቋንቋ ሊቅ ናቸው። በመጀመሪያው የኢትዮጵያ ህገ መንግስት ላይ ለየቅል የሆነ አተረጓጎም አላቸው። በነገው ዝግጅታችን የኢትዮጵያ ታሪክ ላይ የጀመርነውን ውይይት እንቀጥላለን። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የካቲት 29 ወይም በአውሮፓውያኑ አቆጣጠር ማርች 8 ማርች ኤት ብዙ ሀገሮች ለሴቶችና ለስኬቶቻቸው ያላቸውን ክብር በሚገልጽ ሁኔታ ዓለም አቀፉን የሴቶች ቀን አክብረው መዋላቸውን በመግቢያው ላይ ያስታወሰው የዛሬው ርዕሰ አንቀጽ ዩናይትድ ስቴትስን ጨምሮ አንዳንድ ሀገሮች ደግሞ የሴቶችን ታሪክ ለመዘከር ወሩን ሙሉ ለዚሁ ጉዳይ መሰየማቸውን ይናገራል። በእነዚህ አጋጣሚዎችና አከባበሮች ላይ የሴቶችን የውሳኔ ሰጭነት አቅም ማጠናከርና በመላው ዓለም በሴቶች እኩልነት መረጋገጥ ላይ የተጨበጡ ስኬቶች ጠቃሚነትን እናጎላለን ይላል ርዕሰ አንቀጹ። ደግሞም በተጨማሪ እየቀሩን ያሉ ብዙ ፈተናዎችንም ለማስተዋል ጊዜ የምንወስድበት ጊዜም መሆኑን ያስገነዝባል ርዕሰ አንቀጹ። በዝርዝር መልእክቱ ላይ እንዲህ ይላል። ሴቶች ቤተሰቦቻቸውን ከፍ አድርገው ለመያዝ የማኅበረሰቦቻቸው አብሮነት የጠነከረ እንዲሆንና እንዲበለጽጉም ለማስቻል በማጀትም በአደባባይም በየዕለቱ እየሠሩ በሁሉም ቦታ የጀርባ አጥንት እንደሆኑ ነው። እንዲያም ሆኖ ታዲያ ብዙ የሴቶች ጥረቶች ከመደበኛው ምጣኔ ሀብት ውጪ ናቸው። ሴት ሥራ ፈጣሪዎች ወደ ሰፋው የሥራ ገበያ እንዲገቡ ሲበረታቱ ግን ለቤተሰቦቻቸው ብቻ ሳይሆን ለመላ ማኅበረሰቦቻቸውና ለሀገሮቻቸው ሁሉ ጠቃሚ ግብአቶችን እንደሚሰጡ በተጨባጭ አረጋግጠዋል። ለግጭቶች መፍትሔ ማፈላለግን ጨምሮ ሴቶች በማኅበረሰባዊ ውሳኔ ሰጭነት ሂደቶች ውስጥም ሲሳተፉ እንዲህ ዐይነት አስተዋጽኦአቸው የጎላ ሆኖ እንደሚታይ ርዕሰ አንቀጹ ይናገራል። እንዲያም ሆኖ ይላል ርዕሰ አንቀጹ ብዙ ጊዜ ሴቶች ውክልናቸው ያነሰ ብቻ ሳይሆን በብዙ በግጭቶች ውስጥ ባለፉ ማህበረሰቦች መልሶ ግንባታ ውስጥ እንዳይሳተፉም ይደረጋሉ። የሴቶችን እሴት ከፍ የሚያደርጉ በውሳኔ ሰጪ ቦታዎች ላይም በምልአት እንዲሳተፉ ኃይል የሚሰጧቸው ሀገሮች ይበልጥ የተረጋጉ ባለጠጎችና፣ ጸጥታቸውም የተሻለ መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከዓለም አቀፉ የሴቶች ቀን ጋር ተያይዞ በቅርቡ ባወጡት ጽሑፋቸው ጠቁመዋል። ሴቶች ከድርድሮች ውጪ ከሆኑ እርሱን ተከትሎ የሚመጣው ሰላምም የለበጣና ጽናት የሌለው ነው፣ መተማመን ይሸረሸራል፣ ሰብዓዊ መብቶችና ተጠያቂነትም ብዙ ጊዜ ችላ ይባላሉ ብለዋል ሚስተር ኬሪ። የውጭ ጉዳይ ሚኒስትሩ አክለውም ሴቶችን በሰላም ግንባታና ግጭትን በማስወገድ ጥረቶች ላይ ማሳተፍ እንደዚያ አይነቱን አካሄድና ልማድም ያስወግደዋል ሲሉ ጽፈዋል። ርዕሰ አንቀጹ መልእክቱን የሚደመድመውም በውጭ ጉዳይ ሚኒስትር ጆን ኬሪ ጥሪ ነው። ሰላም የግጭቶች አለመኖር አይደለም። ሰላም ማለት እያንዳንዱ የኅብረተሰቡ አባል መረጋጋትን ለማበረታታትና ለብልጽግና ሲሠራ ማለት ነው። እያንዳንዱ ዜጋው ለወደፊት ዕጣ ፈንታው የየድርሻውን እንዲያዋጣ የሚያስችለው ኃይል እንዲኖረው ያልተደረገበት አገር ከቶውንም ባለድል ሊሆን አይችልም። ደግሞም ሴቶች ማዕከላዊውን ቦታ ያልያዙበት ሰላም ከቶውንም ጠንካራና ዘላቂ ሊሆን አይችልም። እናም ዛሬ በዚህ የሴቶች ታሪክ ወር ሴቶች በመላ ዓለም የተጓዙባቸውን ርቀቶች እናክብር። ከዚያ በላይ ግን ለጉዟቸው የወደፊት ርቀቶች መስመር ራሳችንን እናስገዛ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን ከመሰናበታችን በፊት ማጠቃለያ ዜናውን አሰማለሁ። የዩክሬን ግዛት አካል ሆና የቆየችውን ክሬሚያን ሩሲያ የግዛቷ አካል የሚያደርግ እርምጃ በመውሰዷ ምክንያት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በሩሲያ ላይ አዳዲስ ማዕቀቦችን መጣላቸውን ማምሻውን አስታውቀዋል። በሌላ በኩል ደግሞ የሩሲያ ፓርላማ ወይም ዱማ የህግ መምሪያ የዩክሬን ግዛት ሆና የቆየችውን የክሬሚያን ክልል የሩሲያ አካልነት በከፍተኛ ድምፅ ማጽደቁ ታውቋል። ማዕከላዊ አፍሪካ ሪፑብሊክ ውስጥ የተስፋፋው ሃይማኖትና ጎራ የለየ ብጥብጥ ፈሪ ወደሆነ ደረጃ እየደረሰና የሰውን ስጋ ሰው መብላትን ጨምሮ የጭካኔ አድራጎት እያስከተለ መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብቶች መርሃ ግብር ኃላፊዋ ናቪ ፒሌ አስታወቁ። ሚስ ፒሌ ይህን መግለጫ ዛሬ ዋና ከተማይቱ ባንጊላ እየሰጡት ወደ ማዕከላዊ አፍሪካ ሪፑብሊክ ያደረጉትን የሶስት ቀናት ጉብኝት ሲያጠናቅቁ ነው። ማዕከላዊ አፍሪካ ሪፑብሊክ ሰዎች የሚገደሉባት ብቻ ሳይሆን እንዲሰቃዩ የሚደረግባት አካል የሚቆራረጥባት የሚከታተፍባትና የሚቃጠሉባት ሀገር ሆናለች ብለዋል። የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም የዛሬውን እዚህ ላይ ፈጽመዋል። ነገ አርብ ቀደም በሚለው የመካከለኛ ሞገድ ስርጭታችን ከምሽቱ አንድ ሰዓት እንዲሁም በመደበኛው የአጭር ሞገድ ስርጭታችን ፕሮግራም ደግሞ በ3 ሰዓት እስከምንገናኝ ያስተናገድ ናችሁ ሰሎሞን አባተና ቆንጂ ይታየነን አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰላም፣ ደህና ደሩ። አሁን የትግርኛ ቋንቋ ስርጭት ይቀጥላል። መልካም ቆይታ መልካም